ሳይንስና ህብረተሰብ። የጎርጎሮሳዊው 1776 ዓ ም በአሜሪካ ታሪክ ውስጥ ትልቅ ቦታ አለው። ያኔ በብሪታንያ ስር ያሉ 13 የአሜሪካ ግዛቶች ነፃነታቸውን ያወጁበትና አንድ አገር የመሠረቱበት ጊዜ ነበር። አሜሪካውያን በዚያው ዓመት ሐምሌ 4 የጸደቀውን የነፃነት ውል ለማስታወስ ብሔራዊ በዓል አድርገው ሰይመውታል። በየዓመቱም ሰማይን የሚያንቆጠቁጡ ርችቶች በመተኮስ ዕለቱን ያከብሩታል። የዛሬ አራት ዓመት በአሜሪካ የተቋቋመ አንድ የጀማሪ የቴክኖሎጂ ድርጅቶች ደጋፊ ኮርፖሬሽን ታዲያ 1776ን በመውሰድ የድርጅቱ መለያ አድርጎታል። ድርጅቱ በአሰያየሙ ብቻ አይደለም ያልተለመደ አካሄድን የመረጠው። ለመስሪያ ቤቱ ዋና መቀመጫ የመረጠውም ከተማ በቴክኖሎጂ ድርጅቶች ከሚዘወተረው ለየት ያለ ሆኗል። ድርጅቱ ከፌስቡክ እስከ ጉግል ከያሁ እስከ አፕል ያሉበትን የሳን ፍራንሲስኮን ሲሊከን ቫሊ ትቶ ፖለቲከኞች በሚተራመሱባት የአሜሪካዋ መዲና ዋሽንግተን ላይ ከትሟል። የ1776 ዓላማ ለሰው ልጅ አስፈላጊ ናቸው በሚባሉት እንደ ትምህርት፣ ጤና፣ ምግብ፣ ኃይል፣ መጓጓዣና የመሳሰሉ ዘርፎች ለሚያጋጥሙ ተግዳሮቶች መፍትሄ የሚያፈላልጉ ጀማሪ ድርጅቶችን መደገፍ፣ ከፍ ሲልም መነሻ ገንዘብ ማቅረብ ነው። ኮርፖሬሽኑ እነዚህ ድርጅቶች በሩን እስኪያንኳኳ አልጠበቀም። በተመሰረተ በአመቱ በስሙ የተሰየመ የቴክኖሎጂ ውድድር አዘጋጀ። ውድድሩ ችግር ፈቺ ተስፋ ሰጪእና በትልቅ ደረጃ ሊስፋፉ የሚችሉ ጅምር ሥራዎችን ለይቶ ሽልማት ማበርከት ነው። ለሁለት ተከታታይ ዓመታት በ16 ከተሞች ተወስኖ የቆየው ይህ ውድድር ባለፈው ዓመት በመለው ዓለም ባሉ 50 ከተሞች ተካሂዷል። ውድድሩን ከድርጅቱ ጋር በመተባበር የሚያዘጋጁ ከተሞች ቁጥር ዘንድሮ 75 ደርሷል። አዲስ አበባም ወጉ ደርሷት ከነኒውዮርክ ዱባይ፣ ቶኪዮ እና ቴልአቪቭ ጋር ተሰልፋለች። የዚህን ዓመት ውድድርም ባለፈው ሳምንት ሐሙስ ነሐሴ 4 ቀን 2009 ዓ ም አካሂዳለች። ማርቆስ ለማ ከ1776 ጋር ውድድሩን በመተባበር ያዘጋጀው የአይስ አዲስ ድርጅት ስራ አስኪያጅ ነው። የ1776 ቪሲ ወይም ቬንቸር ካፒታልስ የተባለው ኮምፒቲሽን ኢትዮጵያ ውስጥ ስናዘጋጅ አሁን የሁለተኛ ጊዜያችን ነው። የባለፈው አመት የነበረው ሪጂናል ነበር። ሶስት ተወዳዳሪዎች ከኢትዮጵያ አልፈው ኬንያ ላይ ለመወዳደር አልፈው ነበር። ከዛ የነበረው ፕሮግራም ደግሞ አፍሪካ ውስጥ የተወዳደሩ ያሸነፉ ሰዎች ደግሞ ኢንተርናሽናል አሜሪካ ውስጥ ያለው ውድድር ላይ እንደሚሳተፉ ነበር። የዚህኛው አመት ላይ ግን ቀጥታ ሎካል ኦርጋናይዘርስ እኛ አይስ አዲስ የምና ዘጋጀውን ቀጥታ ወደ ኒውዮርክ አሸናፊዎች ይሄዳሉ ማለት ነው። የአስራ ሰባት ሰባ ስድስት ውድድር እኛ የምናረገው በት ዋናው ምክንያት ምንድን ነው? ላይክ ኢትዮጵያ ውስጥ እንደዚህ አይነት ኢንተርናሽናል የሆነ ልምድ ቢዝነስ ለሚጀምሩና ስራ ፈጣሪ ለሆኑ ልጆች በጣም ወሳኝ ነገር ነው ሄደው ማየትና ላይክ ሌላ ኢንተርናሽናል ላይ በመዋድር የተለያየ ኢንቨስትመንት መሳብ ይቻላል። ከዛም በተጨማሪ ደግሞ የተለያየ ልምድና ስኪሎችን ማዳበር ይቻላል ማለት ነው። በዚህ አመቱ ውድድር ለመሳተፍ ማመልከቻቸውን ያስገቡ ተወዳዳሪዎች ብዛት ሀምሳ አራት ቢሆኑም ለመጨረሻው ዙር ያለፉት ግን አስር ነበር ነበሩ። ከነዚህ ውስጥ ዘጠኙ ስራዎቻቸውን ለታዳሚዎች አቅርበዋል። በተንቀሳቃሽ ስልክ እንዲሁም በኢንተርኔት አማካኝነት ለሚፈጸሙ ክፍያዎች የራሳቸውን የቴክኖሎጂ መፍትሄዎች ይዘው የቀረቡ ነበሩ። ለአርሶ አደሮች የሚሆን የገበያ ስርዓትና ሸማቾች በአቅራቢያቸው ያሉትን ነገሮች መገብየት የሚያስችላቸውን የሞባይል አፕሊኬሽኖች ይዘው የተወዳደሩም አሉ። ሰነዶችን በዲጂታል መልክ ለማሰባሰብ የሚረዳና የታክሲ አገልግሎትን ዝርዝር በመጻጻፍ ወይም በቻት ለማግኘት የሚያስችል የቴክኖሎጂ መፍትሄዎች ይዘው የመጡም ነበሩ። ሀገርኛ ሐሳብን ተውሰው ወደ አፕሊኬሽን የቀየሩ ተወዳዳሪዎች የታዳሚዎችን ቀልብ ስበዋል። ከአፕሊኬሽኑ ፈጣሪዎች አንዱ በሞሪሸስ የዩኒቨርሲቲ ትምህርቱን በመከታተል ላይ የሚገኘው ኢዮሲያስ ወርቄ ምትኩ ነው። በሙከራ ደረጃ ስላለው አፕሊኬሽን አጭር ገለጻ አለው። መስራት የፈለግነው እቁብ የሚባለውን የትራዲሽናል ኮንሰፕት አሁን ለወጣቱ ሰው ሴቭ ማድረግ ሀቢት እንዲያስጀምር የሚያስችል አፕሊኬሽን ለመስራት ነበረ ያሰብነው። ተግባራዊነት የሚሆነው ጓደኞችን በስራም አካባቢ ሊሆን ይችላል። በዩኒቨርሲቲ አንድ ላይ ሆና ኦንላይን ገንዘብ ሴቭ ማድረግ የሚያስችል ነው። እና ቀን ትምህርቱና በዛ ሰዓት ላይ ታዋጣላችሁ። ሲስተም አውቶማቲካሊ ራንደማይዝ ያደረገውና ለማን መድረስ እንዳለበት ያመለክታል። ከዛ በኋላ የደረሰው ሰውዬ እቁቡ መሰብሰብ ይችላል። እንደዛው እየተደረገ እንደ ነምበር ኦፍ ፒፕል እና እንደ ብሩ መጠን ጊዜው ሸፍል እያደረገ ገንዘቡ ሮቴት ማድረግ እንዲችል እንዲያስችል ነው እያሰብ ነው ገንዘብ የመሰብሰቡን አይደለም። ገንዘብ ኦልሬዲ የሚሰበስቡ ካምፓኒዎች አሉ። ለምሳሌ የኔፔ ሄሎካሽ፣ ኤምበር እነሱ ከሚሰጡት ሰርቪስ ላይ ኦንቶፕ ኦፍ ዳት ምንድን ነው መስራት የሚቻሉ ገንዘብ ከመሰብሰብ በተጨማሪ ያ የተሰበሰበው ገንዘብ እንዴት ይጠቅማል የሚለውን ነገር ነው ለመስራት ያሰብነው። እነ ዮሲያስ ይህን ሀሳባቸውን በውድድሩ ላይ በዝርዝር ቢያቀርቡም አላሸነፉም። የዚህ ዓመት አሸናፊው ቋንቋን በቀላሉ ለመማር የሚያስችል ላንግቦት የተባለ የሶፍትዌር ፕሮግራም ሆኗል። የዚህ ፕሮግራም ሰሪ ናትናኤል ጎሳ ይባላል። የአዲስ አበባ ዩኒቨርሲቲ የኮምፒውተር ሳይንስ ምርቁ ናትናኤል የ26 ዓመት ወጣት ነው። የሶፍትዌር ፕሮግራም መጻፍ ወይም ኮዲንግ የጀመረው ገና የ12ተኛ ክፍል ተማሪ ሆኖ እንደነበር ይናገራል። ከዩኒቨርሲቲ ከወጣ በኋላ ላለፉት አራት ዓመታት በተለያዩ የቴክኖሎጂ ድርጅቶች በሶፍትዌር ፕሮግራም ሰሪነት አገልግሏል። ለሽልማት ስላበቃው ስራ እንዲህ ያስረዳል። ቻት ቦት ነው የሚባለው ይሄ ዳውንሎድ የምታደርገው አፕሊኬሽን ነገር ሳል። አሁን ለምሳሌ ፌስቡክ ሜሴንጀር ውስጥ ቻት ታደርገዋለህ እና ሪፕላይ የሚያደርግልህ ኮምፒውተር ነገር ነው። የኮምፒውተር ፕሮግራም ነው። እንደ ሰው ሆኖ ያነጋግራል አይነት ነገር ማለት። ፌስቡክ ሜሴንጀር ላይ ልክ ከጓደኞቻችን ጋር ቻት እንደምናደርገው ከቻት ቦቶችን ጋር ቻት ማድረግ እንችላለን። ፌስቡክ ሜሴንጀር ላይ አሉ እንደዚህ ቻት ቦቶች። ወዘር የሚናገሩ አሉ፣ የአየር ሁኔታ ዜና የሚያወሩ አሉ። የካምፕኒ ቻት ቦቶችም አሉ። ሰው እንደ ይሄ ከስተመር ሰርቪስ አይነት ነገር ሰው እንደዛ እንደዛ ሆኖ፣ ቫይበርም ላይ አለ፣ ቴሌግራም የሚባልም ላይ አለ፣ ስካይፕም አለ። ሁሉም ላይ እንደዚህ ቻት ቦቶችን ማገናኘት ይቻላል ማለት ነው። ቋንቋን የመረጥኩት ያው ይሄ ቻት ቦቶች ኮንቨርሴሽናል ኢንተርፌስ ነው ያላቸው እንደ አፕሊኬሽን ይሄ ክሊክ እያደረክ ወይ ምናምን ነገር ሳይሆን እያነጋገርካቸው ነው እንትን የምትለው እና ይሄ ኮንቨርሴሽን ኤሌመንቱ ቋንቋን ለማስተማር በጣም አሪፍ ይሆናል ብዬ ስላሰብኩኝ ነው። ላንጎጅን የሚያስተምር ቻት ስፖርት ለመስራት የመረጥኩት ለውድድሩ። የናትንኤል የቋንቋ ማስተማሪያ አሁን የሚያገለግለው ለፈረንሳይኛ ብቻ ነው። ፈረንሳይኛ ለራሴም እየተማርኩ ስለነበረና በመጠኑ ስለምችል በእርሱ ልጀምር ብዬ ነው ይላል፣ ቋንቋውን የመረጠበትን ምክንያት ሲያስረዳ። ፈረንሳይኛ ለብዙዎች ኢትዮጵያውያን ባዳ ቢሆንም የአዲስ አበባ ውድድር ዳኞች ግን ለዓለም አቀፍ መድረክ ይመጥናል በሚል የቋንቋ ማስተማሪያውን አሸናፊ አድርገውታል። ወጣቱ ፕሮግራም ሰሪ የአዲስ አበባውን ውድድር አሸንፋለሁ ብዬ አልጠበቅኩም ነበር ነው የሚለው ይህን ይበል እንጂ በዚሁ ስራው በፌስቡክ ዓለም አቀፍ ውድድር አሸናፊ ሆኗል። ውድድሩ የፌስቡክ ተጠቃሚዎች መልእክት ለመላላኪያ የሚጠቀሙበት ሜሴንጀር ለተሰኘው አፕሊኬሽን የሚሆን ቻትቦት መስራት ነበር። በክፍለ አህጉራትና በተለያዩ ምድቦች ተከፋፍሎ በተካሄደው በዚህ ውድድር አንድ ሺ አመልካቾች መሳተፋቸውን ፌስቡክ አሳውቋል። ናትናይል ያሸነፈው ከሰሃራ በታች ባሉ አገራት በዩቲሊቲ ኤንድ ፕሮዳክቲቪቲ ምድብ ነው። ኮንግራቹሌሽን ቱ ላንግቦት ናትናኤል ለፌስቡክ ውድድር የሰራውን ቻት ቦት ሲልክ ከተለመዱት ለየት በማለቱ ጥሩ ተወዳዳሪ ሊሆን እንደሚችል ገምቶ ነበር። ፌስቡክ ሜሴንጀር ላይ ቻትቦት ከጀመሩ ገና አመታቸው ነገር ነው እና ያን ያክልም ቻትቦቶች የሉም። ልክ አፕ ስቶር እንዳለው የቦቶችም ስቶር ነገር አለ እና አንድ ሁለት አይቻሉ የላንጉጅ የሚያስተምሩ ግን ያን ያክል አሪፍ መስሎ አልታየኝም። ዌብሳይቶች አሉ፣ አፕሊኬሽኖች አሉ በጣም አሪፍ የሆኑ ቋንቋ የሚያስተምሩ እና ግን በቦት መልክ ምንም አላገኘውኝም ነበር። ለናትናኤል በውድድሮች ማሸነፍ እና መሸለም እንግዳ ነገር አይደለም። ገና የዩኒቨርሲቲ ተማሪ እያለ ዓለም አቀፉ የጉግል ኩባንያ በአዲስ አበባ ባዘጋጀው አንድ ውድድር ላይ አሸንፎ የሞባይል ሽልማት አግኝቷል። የጉግል የተማሪ አምባሳደር በመባልም በአዲስ አበባ ዩኒቨርሲቲ አብሮ ሲማር ከነበረ ሌላ ወጣት ጋር ወደ ኬንያ ናይሮቢ በመሄድ ስልጠና ወስዶ ተመልሷል። የሶስተኛ ዓመት የዩኒቨርሲቲ ተማሪ ሆኖ በአዲስ አበባ በተካሄደ የኢንፎርሜሽን እና የኮሚዩኒኬሽን ውድድር ላይ ባቀረበው የሞባይል አፕሊኬሽን ሶስተኛ በመውጣት 50 ሺህ ብር ተሸልሟል። ባለፈው ሳምንት ያሸነፈው ውድድርም በ1776 ስድስት ወደሚዘጋጅ ዓለም አቀፍ የማጠቃለያ ውድድር በቀጥታ እንዲያልፍ አድርጎታል። በመጪው ህዳር ወር በአሜሪካ የሚካሄደው ይህ ውድድር በ1776 የየሀገራቱ ተባባሪዎች በተዘጋጁ ውድድሮች ያሸነፉ የሚፎካከሩበት ነው። የዚህ ውድድር አሸናፊዎች ከሚከፋፈሉት 175000 ዶላር ባሻገር 1776 በተመራጭ ጀማሪ ድርጅቶች ለማፍሰስ ካዘጋጀው 1 ሚሊዮን ዶላር ተጠቃሚ ይሆናሉ። በእንዲህ አይነት ውድድሮች መሳተፍ ጠቀሜታው ቀጥታ ከሚገኘው ገንዘብን በላይ የሚሻገር ነው ይላል 50 ሎሜ የተሰኘ አፕሊኬሽን ሰርተው ለአገልግሎት ካበቁት ወጣቶች አንዱ የሆነው ተመስገን ፍስሀ አንደኛ ኔትወርክ ለማድረግ ና ከሌላ ሰው ጋር ለመስራት እና የተሻለ ነገር ለመፍጠር እድሉን ይሰጣል ማለት ነው። እንደዚሁ አይዲያህን ምናምን አቅርበ ብቻ ሳይሆን ውድድሩ ከተደረገ በኋላ ተገናኝተህ የምታወራውና የምታቅደው ነገር ጥሩ መነሻ ይሆናል ማለት ነው ለወደፊት ስራዎች። ስለዚህ ጥሩ ሰዎችን የማግኛ ቦታ ነው አንደኛ። ሁለተኛ ኢንቨስተሮች እና በዛ ሴክተር ያሉ ሰዎችን ጥሩ አመለካከት እንዲኖራቸው ያደርጋሉ ማለት ነው እዛ ላይ መወዳደር ና ማሸነፍ ማለት ነው። ከዛም በተረፈ ማለት ውድድሮቹ ከተካሄዱ በኋላ የሚደረጉት ውይይቶች ለተወዳዳሪዎቹ ጥሩ ፊድባክ ወይም ማጠናከሪያ ኮሜንቶች ያገኛሉ። ስለዚህ ይህ ከመማማሪያ ከመገናኛ፣ ና ከማስተዋወቂያ አንጻር ከነዚህ ውድድሮች እነዚህ ዋናዎቹ ይመስልኛል ጥቅሞቹ። ናትናኤልም ውድድሮችን ስራውን ለመፈተሻነትና ወደፊት ለሚሰራቸው እንደ መንደርደሪያ እንደሚጠቀምባቸው ይናገራል። ፈታኝ ውድድር ከፊቱ የሚጠብቀው ናትናኤል በአሜሪካ ውድድር በሚያገኘው እድል በትንሹ የጀመረውን ስራ ለማሳደግ ያስባል። አሁን ከጀመረው ፈረንሳይኛ ቋንቋ ሌላ አማርኛንና ሌሎች ቋንቋዎችንም መጨመር ይፈልጋል። ያው አንዴ ፊቸሮቹ ከተሰሩና ሰው የሚፈልገው ነገር እንደሆነ ከተረጋገጠ በኋላ ያው ኮንቴንት መጨመር ነው የሚሆነው። ሰው አማርኛ መጨመር ካስፈለገ አማርኛን መጨመር ቀላል ነው የሚሆነው። ያው ላንጉጆቹን መጨመር ያው የሚመጣ ነገር ነው ማለት ነው። አሁን ግን ያው መጀመሪያ ፎከስ ለግሎባል ማርኬት ይሄ ነገር ይሆናል አይሆንም የሚለውን ለማየት ነው። አሁን ፌስቡክ መሴንጀር ላይ ብቻ ስለሆነ አቬይለብል የሆነው ሌላ ቻት አፕሊኬሽኖችም ላይ አቬይለብል ማድረግ ነው አላማው። ላይ ቴሌግራምም ቫይበርም ሆነ እንደዛ እንደዛ ነገር አቬይለብል ለማድረግ ነው የሚቀጥለው። ስደት የዛሬው መሰናዷችን የስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም